ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችው። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማ ምዝያ ጋቢና ከጎን ያብራኛለች። ዛሬ ሄኖክ የለም። አድማጮቻችን ሰላም እንደምናመሻችሁ። በዛሬው ዝግጅት በኢትዮጵያ 108 የአገር ውስጥ 14 ደግሞ የውጭ በጎ አድራጎት ድርጅቶች መዘጋታቸው ተገለጸ። አብዛኞቹ የተዘጉት በጀታቸው እንደሆነ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ የኮሚኒኬሽን የስራ ሂደት ባለቤት አቶ አሰፋ ተስፋዬ ይናገራሉ። አመት ፈቃዱ ከወሰዱ ጀምሮ ምንም እንቅስቃሴ ስላልሰሩ ስላላደረጉ ፈቃድ መልሰው ይዘጋልንና ክሊር ንሁን ብለው ነው። የህግ ባለሙያና ለረዥም ጊዜ የበጎ አድራጎት ድርጅቶችን በማማከር የሚሰሩት አቶ ደበበ ኃይለ ገብርኤል ለበጎ አድራጎት ድርጅቶቹ መዘጋትና መዳከም ህጉና ህጉን የሚያስፈጽሙት የኤጀንሲ ሰራተኞች ምክንያት ናቸው ይላሉ። የሆነ ኢነብልንግ የሆነ የህግ ማዕቀፍ ያስፈልጋል። ከዛም በተረፈ ደግሞ እንደዚሁ ህጉን የሚተገብር ብቃት ያለው አካል ሊኖር ይገባል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ በድጋሚ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ በድጋሚ ተመልሼ መጥቻለሁ። ከሰሃራ በመለስ ባሉት የአፍሪካ ሀገሮች ከምግብ ጋር የተያያዙ በሽታዎችን ለመከላከል የገንቢነት አቅም ያለው የስኳር ድንች አይነት ምርት ያፈለቁ ተመራማሪዎች ቡድን የዚህ አመቱን የዓለም የምግብ ፕሮግራም ሽልማት አግኝተዋል። ድርጅቱ በየአመቱ የሚሰጠው ሽልማት በዓለም ዙሪያ የምግብ ጥራትን ብዛትንና አቅርቦትን በማሻሻል ረገድ ስኬት ላስገኙት ሰዎች እውቅና ይሰጣል የዩናይትድ ስቴትስ አለም አቀፍ የልማት አገልግሎት ሀላፊ ጌል ስሚዝ ና ሌሎች ባለስልጣናት ዛሬ በውጭ ጉዳይ ሚኒስቴር በተደረገ ስነ ስርአት ተሸላሚዎቹን አስተዋውቀዋል ሶስት መሰረታቸው አፍሪካ የሆነ የአለም አቀፍ ድንች ማዕከል ተመራማሪዎች ና አንድ ስለ ምግብ ጥናት የሚያደርግ የአሜሪካ ተቋም ተሸላሚዎች ሆነዋል ብሪታንያ ከአውሮፓ ህብረት አባልነት ለመውጣት ከወሰነች ወዲህ የህብረቱ መሪዎች ከብሪታንያ ጋር ስለሚኖራቸው የወደፊት ግንኙነት መነጋገር ጀምረዋል። የጀርመን ቻንስለር አንጌላ መርከል ዛሬ በምክር ቤት ንግግር ሲያደርጉ ብሪታንያ የአውሮፓ ህብረት አባል በመሆን ታገኝ የነበረውን ጥቅማጥቅም የምታጣ ቢሆንም የኔቶን ማለት የሰሜን አትላንቲክ ቃልኪዳን ሀገሮች ድርጅት ቅርብ አጋር መሆኗ ይቀጥላል ብለዋል። በሌላ የብሪታንያ ዜና የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሮን ዛሬ ሀገራቸው ከአውሮፓ ህብረት ለመውጣት ከወሰነች ወዲህ ለመጀመሪያ ጊዜ ከአውሮፓ ህብረት መሪዎች ጋር ለመነጋገር ወደ ብራስልስ ሄደዋል። ብሪታንያ የፍቺውን ሂደት እንዴትና መቼ ነው የምትጀምረው የሚሉ ከባድ ጥያቄዎች ቀርቦባቸዋል። ብሪታንያ አቋሟን ግልጽ እንድታደርግ እፈልጋለሁ፣ ዛሬ ነገ ማለዳ ሶስት ሰዓት ላይ ሳይሆን፣ በቅርቡ ሲሉ የአውሮፓ ህብረት ኮሚሽን ፕሬዚዳንት ተናግረዋል። የኮሚሽኑ ፕሬዚዳንት ይህን ያሉት ዛሬ በተደረገው የአስቸኳይ ጊዜ የስብሰባ ላይ ነው። የብሪታንያ መሪዎች ግን የፍቺውን ሂደት ለመጀመር እየቸኮሉ አይመስሉም። ከስልጣናቸው ለመሰናበት የጠየቁት ጠቅላይ ሚኒስትር ዴቪድ ካሜሮን ከአውሮፓ ህብረት አባልነት የመውጣቱን ሂደት የሚጀምረው እሳቸው ሳይሆኑ የሚተካቸው ሰው እንደሚሆን ግልጽ አድርገዋል። የካሜሮን ወግ አጥባቂ ፓርቲ እሳቸውን ተክቶ የፓርቲው መሪ የሚሆነውን ሰው የመምረጡን ሂደት በመጪው ሐሙስ የመጀመር እቅድ አለው። እስከ መጪው ነሐሴ ወር ባለው ጊዜ ውስጥ ተተኪውን ሰው ይሰይማል ተብሎም ይጠበቃል። ፈረንሳይና ሌሎች የአውሮፓ ህብረት አባል ሀገሮች ግን ብሪታንያ የፍችውን ሂደት እንድታፋጥን ይፈልጋሉ። ምክንያቱም ሂደቱን በአጓተተች ቁጥር በኢኮኖሚው ላይ የደረሰው ጉዳት ሊባባስ ይችላል የሚል ስጋት አላቸውና። በመጨረሻም የደቡብ አፍሪካው ፕሬዝዳንት ጃኮብ ዙማ በተወለዱባት ገጠር ያለውን የግል ቤታቸውን ለማደስ ከወጣው የመንግስት ገንዘብ ሶስት ከመቶውን ወይም አምስት መቶ ሺህ ዶላር መልሰው መክፈል ይኖርባቸዋል ሲል የደቡብ አፍሪካ የገንዘብ ሚኒስቴር አስታውቋል። የሀገሪቱ ከፍተኛ ፍርድ ቤት ዘገባውን ተቀብለዋል። ፕሬዚዳንቱን የሚቃወሙ ሰዎች ግን አሁንም እንዳረኩ ገልጸዋል። የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት ዛሬ የሰጠውን ብይን ካጠናቀቀ በኋላ ዙማ ገንዘቡን ለመክፈል የአርባ አምስት ቀናት የጊዜ ገደብ ይሰጣቸዋል። ዙማ የግል መኖሪያ ቤታቸውን ለማደስ በወጣው 23 ሚሊዮን ዶላር የመንግስት ገንዘብ ካለ አግባብ ተጠቅመዋል ሲል የሀገሪቱ ከፍተኛ ጸረ ሙስና አካል አቻ አምና ሁኔታውን ማሳለፉ ይታወሳል። የዙማ ወገኖች በበኩላቸው የተደረገው እድሳት ለፕሬዝዳንት መደረግ የነበረበት የጸጥታ ጥበቃ መሰረት ነው ይላሉ። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና ጽዮን ግርማ አብረን ከአድማስ ንሻገር እንላችኋለን። በኢትዮጵያ 108 የሀገር ውስጥና 14 የውጭ ግብረሰናይ ድርጅቶች እንዲዘጉ ተደርጓል። ሌሎች 167 ድርጅቶች ደግሞ የጽሁፍ ማስጠንቀቂያ እንደተሰጣቸውና መሻሻል እንዲያደርጉ ዛሬ በተጠራ የምክክር ስብሰባ ላይ መታዘዛቸውም ተዘግቧል። አብዛኛዎቹ የተዘጉት በጀት አጥተው እንደሆነ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ የኮሚኒኬሽን የስራ ሂደት ባለቤት አቶ አሰፋ ተስፋይ ለቪኦኤ ገልጸዋል። የህግ ባለሙያና ለረዥም ጊዜ በጎ አድራጎት ድርጅቶችን በማማከር የሚሰሩት አቶ ደበበ ሀይለ ገብርኤል ለድርጅቶቹ መዘጋትና መዳከም ምክንያቱ ህጉና ህጉን የሚያስፈጽሙት የኤጀንሲ ሰራተኞች ናቸው ይላሉ። ይህንኑ በተመለከተ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ የኮሚኒኬሽን የስራ ሂደት ባለቤት አቶ አሰፋ ተስፋዬን ማምሻውን አነጋገሪያቸው ነበር። ያሉበት ሁኔታ እንደማይመች ገልጸው አጠር ያለ ለጠየኳቸው ጥያቄ አጠር ያለ ምላሽ ሰጥተውኛል። ተዘጉት አንደኛው ያው ፈንድ ያተው ነው። ፈንድ አጣን ብለው ለሶስት አመት ፈቃዱ ከወሰዱ ጀምሮ ምንም እንቅስቃሴ ስላልሰሩ ስላላደረጉ ፈቃድ መልሰው ይዘጋልንና ክሊር እንሁን ብለው ነው። ሌሎቹ አንዳንዶቹ ደግሞ በአደረጃጀት ነው። አብዛኛው አሁን በነገርኩት ነው። አንድ ሁለት የሚሆኑ ድርጅቶች ከዚህ ውስጥ አደረጃጀታቸው ማህበር መሆን ሲገባቸው የበጎ አድራጎት ድርጅት ነን ብለው እንትን አሉ። ስለዚህ ወደ ያንን ትተው ወደ ማህበር ተቀይረው ነው። ሌላው ህግ በመጣት በመመሪያዎች በህጎቹ መሰረት ባለመስራታቸው የተዘጉ ጥቂት ድርጅቶችም አሉ ና እነዚህ ናቸው ምክንያቶች ዋና ዋና። አንድ መቶ ስምንት የሀገር ውስጥ የበጎ አድራጎት ድርጅቶች አስራ አራት ደግሞ የውጭ ተዘግተዋል። እነዚህ በምን ያህል ጊዜ የተዘጉ ናቸው? በዘጠኝ ወር ነው አዛው ሪፖርቱ ላይ እንዳለው በዘጠኝ ወር ነው። አብዛኞቹ ለዚህ እንደ ምክንያት የሚያነሱት የበጎ አድራጎት ድርጅቶች ማህበራት አዋጅ ና እሱን ለማስፈጸም የወጡ መመሪያዎች አላሰራን እንዳሏቸው ነው። ህጉ ላይ አሁን መጀመሪያ እኮ ህጉ ምንድን ነው የሚለው፣ ከምታገኙት ሰባ ፐርሰንቱን ለአላማ አውሉ ነው። ጭራሹም ምንም ብሩን አግኝተው ስራም አልጀመሩ ህጉ አላሰራንም ለማለት ፈቃድ ወስደ እነሱ ከአላማቸው ውጭ ሌላ ስራ ለምሳሌ አሁን የሃይማኖት ስራ መስራት አይቻልም። በጎ አድራጎት ስራ እንሰራለን ብለው የሃይማኖት ስራ ሲሰሩ የተገኙና ፈንዱን እዛ ላይ ያዋሉ ሌላው ሰባት ሰላሳ የሚለውን ህግ ያልጠበቁ በመብት ጉዳይ መስራት የለባቸውም የተባሉ መብት ጉዳይ ላይ የሰሩ እነዚህ ነው የመሳሰሉ ናቸው። በመብት ጉዳይ ላይ ለምንድን ነው መስራት የለባቸውም የተባሉት? ያ ሌላ ነገር ነው። በቃ አዋጁ ያንን ነው የሚለው። የሀገሪቷ አዋጅ መብትን የሚሰራው ኢትዮጵያዊ ዜጋው ብቻ ነው ተብሎ በህግ ተደንግጓል። የህግ ባለሙያና ለረጅም ጊዜ በጎ አድራጎት ድርጅቶችን በማማከር የሚሰሩት አቶ ደበበ ኃይለ ገብርኤልን ለበጎ አድራጎት ድርጅቶቹ መዘጋትና ለበጀት እጥረት የሚጠቀሰው ምክንያት ምንድን ነው ስል ጠይቂያቸው ነበር። ይሄ እንግዲህ የፍንድ ማጣት የተለያዩ ምክንያቶች ይኖሩታል ግን ማለት አሁን በእኛ ሀገር በተለይ ባለው ተጨባጭ ሁኔታ ከሕጉ ጋርም ተያይዞ ያለ ችግር አለ። ራሱ ይሄ የበጎ አድራጎቶች እና ማህበራትን ለማስተዳደር የወጣው ከእሱ ጋርም ተያይዞ ማየት ይቻላል። እዛ ላይ አሁን የገንዘብ አጠቃቀምን፣ የገንዘብ አሰባሰብን በሚመለከት በጣም ገዳቢ የሆኑ አንቀጾች አሉት። ለምሳሌ ሀገር ውስጥ ያሉ ድርጅቶች ከውጭ የበጎ አድራጎት ድርጅቶች ጋር አብረው በሽርክና እንዳይሰሩ የኤጀንሲው ጋር ያሉ ሰዎች ይከለክላሉ። ህጉን በጣም በጠባቡ በመተርጎም ለምሳሌ አንድ የውጭ ድርጅት ሀገር ውስጥ ያሉ የበጎ አድራጎት ድርጅቶችን እየረዳ ከእነሱ ጋራ በፓርትነርሽፕ መስራት ቢፈልግ፣ ያንን የውጭ ድርጅት ገንዘብ በሙሉ አስተዳደራዊ ወጪ ነው፣ እንደዚህ አይነት ስራ መስራት አትችልም ብለው ህጉን በጠባቡ በመተርጎም ህጉ ላይ እንግዲህ ህግ በሚወጣበት ጊዜ ዋናው በመብት ላይ ግልጽ የሆነ ገደብ ለማስቀመጥ ነው። ግልጽ የሆነ ገደብ በሌለበት በጣም እንደዚህ አጥብቦ በመተርጎም እዛ ኤጀንሲው ጋር ያሉ ሰራተኞችን፣ ኃላፊዎች እንዲህ አይነት ትርጉም በመስጠት ለምሳሌ የውጭ ድርጅት ሀገር እሱ ካሉ ጋር አብሮ አንድ ላይ በጋራ ፓርትነር አድርጎ መስራት አይችልም። ይሄ አንዱ ችግር ነው። ከዛው በተረፈ ደግሞ ከውጭም በማሰባሰብ ጉዳይ ላይ እንደዚሁ ብዙ ለጋሾች ህጉን በማየት ገንዘብ አይሰጡም። እና አለ ለእኔ አንዱና ዋነኛው ህጉ ራሱ ያመጣው ችግር ነው። ሁለተኛው ነገር ደግሞ ምንድን ነው ህገ መንግስቱ ላይ በግልጽ የሰዎች የመደራጀት መብት የተቀመጠ አለ። የመደራጀት መብት እና ለሁለት አመት ድረስ አንድ አንድ ስራ ካልሰራ አንድ ድርጅት ይዘጋ የሚል ህገ መንግስታዊም አይደለም፣ ህጋዊም አይደለም። ይሄ እንግዲህ ህጉ ላይ በግልጽ እንዲህ ተደርጎ ተቀምጧል። ሁለት ዓመት ፕሮጀክት ካልሰራ ይዘጋል ይላል። ይሄ እንግዲህ ከህገ መንግስቱ ጋር ይሄዳል? የሰዎች የመደራጀት መብትንስ አይጎዳም ወይ? ሰዎች የግድ ፕሮጀክት ለመተግበር ብቻ ነው ወይ የሚደራጁት? የሚለው ይሄም ሌላው እንትን ነው፣ ሊመለስ የሚገባው ነገር ነው እና ሁለት አመት ስራ አልሰራችሁም ብሎም መዝጋቱ ሌላኛው ችግር ነው። አንዱ ብዙዎቹ የሚዘጉበት ሌላኛው ምክንያት ምንድን ነው? ሰባ ሰላሳ የሚባል በጣም ገዳቢ የሆነ መመሪያ አለ በኤጀንሲው የወጣ ብዙ ነገሮችን እነዚህ አስተዳደራዊ ወጪዎች ናቸው በሚል መድቦ የምታመጡትን ገንዘብ መጠቀም ያለባችሁ በንድ ዘንድዚያ ነገር ብቻ ነው በሚል የሚያስቀምጥ መመሪያ አለ እና ያ መመሪያም ራሱን የቻለ እንዲሁ ችግር አለው። ከመብት ጋር ከማስተማር ስራ ጋር ደግሞ እንዲሰሩ የሚፈቀድላቸው ሀገር ውስጥ ያሉት ናቸው አይደል? ከመብት ጋር ተያይዞ እንግዲህ በሕጉ መሰረት እንዲሰሩ የተፈቀደላቸው ከውጭ ገንዘብ የማይቀበሉ ድርጅቶች ብቻ ናቸው። እነዚህም እንግዲህ ቁጥራቸው በጣም ውሱን ነው። አሁን መብት ላይ እየሰሩ ያሉ የበጎ አድራጎት ሆነው እንደዚህ አክቲቭሊ ማለት ስራ ላይ ሆነው ያሉ በጣም በጣም ውሱን ናቸው ያሉት። እነዚህም ሀገር ውስጥ ያለ ገንዘብ ሊያሰባስቡ አይችሉም። ምክንያቱም ያው ያለንበት የሀገራችንም የኢኮኖሚ እድገት አለ፣ የህዝቡም ለእንደዚህ አይነት ነገር ገንዘብ የመስጠት ነገር አለ፣ በጣም አስቸጋሪ ነው። ምንድን ነው አንዱ እንትኑ ህጉ ላይ በተቻለ መጠን ሀገር ውስጥ ያሉ ድርጅቶች ሀገር ውስጥ ያለ ሪሶርስ ሞብላይዝ እንዲያደርጉ ይጠይቃል። በአንጻሩ ደግሞ እንደገና ተመልሶ ይሄንን ሪሶርስ ሞቢላይዝ ለማድረግ የተቀመጡት ህጎች በፍጹም የሚሆኑ የሚያሰሩ አይደሉም። እነዚህ ማህበራቱ መኖራቸው ምን ያህል ገንዘብ ይንቀሳቀስ ነበር። ለምሳሌ አንድ ሪፖርት፣ የሲአርዲ ያወጣው ሪፖርት በ2009 2012 ላይ ወደ 12 ቢሊዮን ዶላር በእነዚህ አማካኝነት ይንቀሳቀሳል ይል ነበር። አሁን ይሄ ቁጥር አለ ዳታ ምን ያህል ሆኗል? ይሄ እንግዲህ በፊት አሁን ልክ እንደተባለው እንደውም አንዳንድ ክልሎች ላይ የሚሰሩ የበጎ አድራጎት ድርጅቶች ክልሎቹ ታክስ ሰብስበው ከሚያገኙት ገንዘቡን በላይ በበጎ አድራጎት ድርጅቶቹ የሚመጣው ገንዘብ እንደሚበልጥ ጥናቶች ያሳያሉ አንዳንድ ክልሎች ላይ ስለዚህ እነዚህ የበጎ አድራጎት ድርጅቶች ገንዘብ በማሰባሰብ ረገድ ሀገር ውስጥ ትልቅ ትልቅ አስተዋጽኦ አላቸው ቀደም ሲል እንደዚህ የተደረገ ጥናት ኢትዮጵያ ምናልባትም ቡና ሸጣ ከምታገኘው ገንዘብ የበለጠ በበጎ አድራጎት ድርጅቶች አማካኝነት ወደ ሀገር ውስጥ የሚገባው ገንዘብ ይበልጣል። ከገንዘብ አኳያ እንደዛ አድርገን ከመነዘር ነው። በእርግጥ የእነሱን ሚና በገንዘብ ብቻ እንደዚህ አድርገን መመንዘር የለብንም። የበጎ አድራጎት ድርጅቶች እና ማህበራት ኢኮኖሚውን ከመገንባት ከዛ ደግሞ በሀገሪቷ ውስጥ የሚካሄደውንም የዲሞክራሲያዊ ስርዓት ከማስፈን ከማጎልበት አንጻርም ጭምር ትልቅ ሚና ሊጫወት ይችላሉ እና ያላቸው እንደዚህ በኢኮኖሚ የሚሆን በዲሞክራሲ ስርዓቱ ላይ የሚሆን ሊያበረክቱ የሚችሉት አስተዋጽኦ ቀላል የሚባል አይደለም። ግን ለዚህ ምቹ የሆነ ኢነብሊንግ የሆነ የህግ ማዕቀፍ ያስፈልጋል። ከዛ በተረፈ ደግሞ እንደዚሁ ህጉን የሚተገብር ብቃት ያለው አካል ሊኖር ይገባል።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሀሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። በተለይ ዛሬ ከላይ ባሰማናችሁ ዘገባ የበጎ አድራጎት ድርጅቶችን በተመለከተ የተሰጡ አስተያየቶች ላይ አት ቪኦኤ አማሀሪክ ላይ አስተያየታችሁን ላኩልን። በኤልኒኞ ምክንያት የተከሰተው ድርቅ ቢያበቃም አሉታዊ ተጽዕኖ እንደሚቀጥል የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ አስታውቀዋል። ኮሚሽነር ምትኩ ለአሜሪካ ድምጽ በሰጡት መግለጫ እርዳታ የሚቀርብለት የሕብረተሰብ ክፍል ከዚህ ማዕቀል ሊወጣ የሚችለው ምርት ከተሰበሰበ በኋላ እንደሚሆን አመልክተዋል። አቶ ምትኩን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። የኤልኒኖ ወቅት አብቅተዋል። የክረምቱ ዝናብም ቀጥሏል። አምና በዚህ ሰዓት ግን ሁኔታው እንዲህ አልነበረም። ወቅቱን ጠብቀው ለሥራ ለተገኙት በርካታ የዚች ሀገር አርሶ አደሮች ከወደ ላይ ያሰቡት አልመጣም፣ የለመዱት ሁኔታም አልቀጠለም። እናም ተፈጥሮ ፊቷን ስታዞር ማሳቸው ጾሙን አደረ። 10.2 ሚሊዮን የሚሆኑ ዜጎችም የእርዳታ ጥገኛ ሆነው ቆይተዋል። እነሆ ዘንድሮ ዝናብ እየበዛ እንጂ እያነሰ አይመስልም። በልግ አብቃይ በሆኑ አካባቢዎች ካለፈው መጋቢት ጀምሮ ዘንቧል። ጎርፍም አስከትሏል። ምህራብ ቃይ ለሚባሉት ደግሞ እነሆ ክረምቱ ዝናቡ ጥሩ የያዘ ይመስላል። በድርቁ ምክንያት የምግብ እጥረት ያጋጠማቸው ወገኖች ግን እንዲህ በአንድ ጊዜ ከተረጅነት ሊወጡ አይችሉም። የብሔራዊ የአደጋ ስጋት ቅነሳ ስራ አመራር ኮሚሽነር ምትኩ ካሳ ዛሬ ለቪኦኤ እንዳብራሩት ድርቁ ቢያበቃም ተጽዕኖ በተለይም ምርት እስኪሰበሰብ ይቀጥላል። ከውሃ ግኝት አኳያ ብሔራዊ ሜትሮ ኤጀንሲ እንደሚለው ወይም አጠቃላይ የዓለም አቀፍ ሜትሮ ተቋማት እንደሚሉት ድርቁ አብቅቷል። ምክንያቱም ድርቅ ከእርጥበት ጋር የሚገናኝ ስለሆነ ነው። በቂ ርጥበት ባለበት ድርቅ አለ ብሎ መውሰድ አይቻልም። ነገር ግን ይህ ድርቁ አሉታዊ ተጽዕኖ ይቀጥላል። እሱ ነው ዋና መታወቅ የሚገባ። የበልግ ዝናብ መዝናብ መጀመሩ ለሰውና ለእንስሳት ሀብቱ የውሃ አቅርቦት ማቅረብ መቻሉ ጠቀሜታ አለው ብያለሁ። ነገር ግን ከምግብ አቅርቦት ምክንያቱም የለደራሽ እርዳታ የምናቀርበው ያመረተ ምርት በሌለበት ወይንም ሊገዛ የሚችልበት ሁኔታ በሌለበት ላለ ህብረተሰብ ነው። ያ ስላለ እርዳታ የሚቀርብለት ህብረተሰብ ከእርዳታ ማቀፍ ለመውጣት ግዴታ ምርት ሊደርስለት ይገባ። ለዚህ ያን ምርት መቼ ነው የሚያገኘው ከተባለ በልግ አብቃ የሆነው በልግ ላይ ነው። መራ አብቃ ከሆነ መራ አዝመራ ላይ ነው። ራት ስንገልጸው በልጋ ብቃ የሆነው በዚህ ነው፣ ነሐሴና መስከረም ላይ ምዕራብ ቃ የሆነው ደግሞ ታሳስ ጥር አካባቢ ላይ ይወጣል። ከእርዳታ ማቀፉ ማለት እስከዛ ድረስ ግን ምንም ነገር ስለለው ይረዳል። እናም አንዳንድ የእርዳታ እንቅስቃሴዎች ከዝናቡ መጀመር በኋላም እንደሚቀጥሉ አቶ ምትኳ አስረድተዋል። አልሚ ምግብ ቀጣይነት አለው፣ የጤና አገልግሎት ቀጣይነት አለው። የውሃ አቅርቦት ከድቁ ማቆም ጋር ተያይዞ በቂ ዝናብ በመገኘቱ የውሃ አቅርቦት አይኖርም። በቦቴ ማጓጓዝ ሌሎች ሌሎች ነገሮች አይኖሩ ለዚህ የሚቆሙ ስራዎች አሉ። የሰውና የእንስሳቱ አቅርቦት እና የእንስሳት መናወቀው አቅርቦት አቁመናል። አሁን ሁሉም አካባቢ በተተካከለ ሁኔታ የዝናብ ስርጭቱ በመኖሩ ምክንያት የተቀሩት ስራዎች ግን ቀደም ብሎ በነበረ ሁኔታ እንደቀጠሉ ናቸው አሉት። ለዚህ በሁለት መልክ ነው መታየት የሚገባ። ከሜትሮሎጂ አኳያም ይታያለ፣ እንደዚሁም ደግሞ ከድርቁ አሉታዊ ተጽእኖ ጋር ተያይዞ ቀጣይነት ያላቸው ስራዎችም በራሳቸው ፈርጅ ነው መታየት የሚገባቸው። የበልግ አብቃይ በሆኑ አካባቢዎች የሰውና የእንስሳት የመጠጦ አቅርቦት ችግር መፈታቱን የእንስሳት መኖ አቅርቦት ችግርም እንደዚሁ መቀረፉን ጠቁመዋል። አሁን ያለው የተረጂዎች ቁጥር መቀነሱ የሚታወቀውም በመካሄድ ላይ ያለው የበልግ ግምገማ ሲጠናቀቅ መሆኑን አቶ ምትኩ አመልክተዋል። ለዚህም ከፌዴራልና ከክልል መንግስታት እንደዚሁም ከአጋር ድርጅቶችና ከተባበሩት መንግስታት ተቋማት የተውጣጡ አካላት ያሉበት ቡድን ካለፈው ግንቦት መጨረሻ ጀምሮ ወደ ተለያዩ አካባቢዎች መንቀሳቀሱን ተናግረዋል። የዚህን ግምገማ ውጤት መነሻ በማድረግም የተረጂዎችን ቁጥር እንደሚከልሱ አስታውቀዋል። አሁን እየዘነበ ያለውን ዝናብ በመጠቀም የሚካሄደው የምህር ወይም የከረም ትምህርት ውጤት ደግሞ ከፊታችን ህዳር ጀምሮ እንደሚገመገም አቶ ምትኩ አስታውቀዋል። ይህም ሆኖ በዚህ ክረምት ዝናብ ምክንያት ሁሉም ተረጂዎች ራሳቸውን ይችላሉ ማለት አይደለም። አቶ ምትኩ እንደሚያብራሩት ለዚህ መኸር ግምገማው ይዞት የሚመጣ ውጤት አለ። አሁ መኸር ግምገማ ይዞት የሚመጣ ምንድን ነው? የጎርፍ አደጋ ቢከሰት፣ የእንስሳት በሽታ ቢከሰት፣ የሰብል በሽታ ቢከሰት፣ እንደዚሁም ኪስ የሆኑ ቦታዎች ላይ ዝናብ በአገባብና በአወጣት የተስተካከለ ባይሆን ቁጥሩ ይነስ እንጂ የለድራሽ እዳታ የሚያስፈልገው ሰው ሊኖር ይችላል። ስለዚህ ያ ግዴታ መሆን አለበት። በተለያዩ አግባቦች ሊደገፍ ስለሚገባው ከጥር 1 2009 ዓ.ም ጀምሮ ወይም በፈረንጆቹ ከጃንዋሪ 2017 ጀምሮ ሌላ ዶክመንት ይኖረናል። ይኖረናል ሌላ ዶክመንት። አሁን ያለውን አሀዝ ያህል ላይሆን ይችላል፣ ግን በተለያዩ ምክንያት አሁን ከጎርፍ አደጋ ጋር ተያይዞ ከተለያዩ ቅስፈታዊ አደጋዎች ጋር ተያይዞ እንደ ድርቅ የመሳሰሉ አዝጋሚ አደጋዎች ኬስ የሆኑ ቦታዎች ላይ በዝናብ ማነስ ወይም በዝናብ መብዛት ጭምር ሊከሰቱ የሚችሉ ክፍተቶችንም ይዞ ሊመጣ ስለሚችል ይኖራል። በተቀመጠው ስርዓት መነሻነት በየአመቱ የሰብል፣ የእንስሳት የገበያና የሌሎች ሁኔታዎች ግምገማ እንደሚደረግ አቶ ምትኩ አስታውሰዋል። እናም በየአመቱ አንድ ጊዜ የሚወጣውን ሰነድ የማሳወቅ የበልግን አፈጻጸም ተከትሎ ደግሞ ያንኑ ሰነድ የመከለስ ስራዎች እንደሚሰሩ ነው የጠቆሙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። እስክንድር ፍሬውንም አቶ ምትኩካሳንም እናመሰግናለን። እንግዲህ ዲጄ ፋቱ ስራፌል እዚህ አጠገብ ይገኛል። ሙዚቃ ሰዓት ነው። ከዛ በፊት ግን የፌስቡክ ገጻችን ላይ አስተያየት ስጡን ባለው መሰረት አስተያየት እየሰጡን ነው። እያደመጡን እንዳለ ከዛ ለማየት ይቻላል። ዳግማይ ሲሳይ የተባለ አንድ አድማጫችን የበጎ አድራጎት ድርጅቶችን በተመለከተ ሕጉና ሕጉን የሚያስፈጽሙት ማስፈጸም ላይ ነው ትልቁ ችግር። ምክንያቱም ኤንጂኦዎቹ በጣም ብዙ ገንዘብ አፍሰሰው በርካታ ስራ ይሰራሉና እንደዚሁም ከሕጉ ላይ ደግሞ እንግዲህ አዲስ የወጣ የበጎ አድራጎት ድርጅቶች አዋጅ አለ። ያንን አዋጅ ነው እየተፈጸመ ያለው። እሱ ላይ የተወሰኑ አርቲክሎች ወይም የተወሰኑ አንቀጾች መሻሻል ይገባቸዋል በሚል አስተያየት ሰጥቷል። ሱራፌል ምንድን ነው ያዘጋጀልዛ ለጋቢና አድማጮች ያዘጋጀት ሙዚቃ የተወዳጁን የእዮብ መኮንን ሳምንትንን ኦሮምኛ በኦሮምኛ ስልት እንደ ቃል ገልተኛል በሙሉ የተጫወተው ሙዚቃ ነው ያዘጋጀሁላቸው። አዎ እየውብ እንግዲህ የዛሬ ሶስት አመት አካባቢ ነሐሴ ወር ላይ ነው ህይወቱ ያለፈው። በጣም ተወዳጅ ነው የኦሮምኛ ዘፈኑ። አስታውሰህ ስለጋበዝከን እናመሰግናለን ዮብ። ወዳጆች እንዲሁም ለጋቢና አድማጮች Your te is my life, مالسي فاكاتي سي برا كبري جالتي يونانا تيمالسي تيمال جالا تيمال تيمال تيمال تيمال تيمال تيمال i to go se va a natati io andufte wel gara to singara con basinara Rakate, roca te sui ዲጄ ፋትሱንም ዮብ መኮንንም እናመሰግናለን። እንግዲህ ዮብ ነፍስህን በገነት ያኑረው እንላለን። አሁን ወደ ዋሽንግተን ዲሲ እናመራለን። የ በዋሽንግተን ዲሲ አንድ ዘጋቢያችን ያጠናቀረው ዘገባ ወደዛ እንሄዳለን። በቅርቡ ሪዮ ዴ ጄነሮ ላይ የሚካሄደው ሰላሳ አንደኛው የኦሎምፒክ ውድድር በትንኝ የሚተላለፍ የዚካ ቫይረስ እንደማያሳስበው የኦሎምፒኩ የኮሚቴ ዋና አስተባባሪ ሲድኒ ሌቪ ገለጹ። የቪዮ ባልደረባችን ካርሎ ካስትል ከዋሽንግተን ያጠናቀረውን ዘገባ መስታወት አድርጋው ታቀርበዋለች። ወቅቱ የክረምት ወራት ነው። በደቡባዊ ሀምስፔር የአካባቢው አየር መጠን በጣም የሚቀዘቅዝበት ጊዜም ነው። ወደ መቶ ሃምሳ የሚሆኑ ዶክተሮች፣ የጤና ተመራማሪዎች እንዲሁም የስነ ህይወት ጉዳዮች ላይ የሚወሰዱ እርምጃዎችን ስነምግባር የጠበቁ መሆናቸውን የሚያረጋግጡ ባለሙያዎች ለዓለም አቀፉ የጤና ድርጅት ደብልዩ ኤችኦ ከነሐሴ ወር ጀምሮ የስፖርት ውድድር የሚካሄድበትን የሪዮ ከተማና ና አካባቢ ለዚካ ቫይረስ አስጊ እንዳልሆነ የሚያረጋግጥ ጥናታዊ ጽሑፍን አቅርበዋል። በርካታ አትሌቶች የአይሪሹ የጎልፍ ተጫዋች ሮሪ ማክሮሪን እና የዩናይትድ ስቴትሱ አንጋፋው የቅርጫት ኳስ ተጫዋች ሊብሮን ጄምስን ጨምሮ በዘንድሮ የሪዮ የኦሎምፒክ ውድድር ላይ ላለመሳተፍ ወስነው ነበር። በዚካ ቫይረስ ጋር በተገናኘ ፍርሃት ስላደረባቸው፣ አሁን ወደ አራት ሺ የሚሆኑ ሰራተኞች የመናፈሻ ቦታዎችንና የባህር ዳርቻዎችን በማጽዳትና በማስተካከል ላይ ይገኛሉ። ምንም አይነት ከዚካ ቫይረስ ጋር በተገናኘ የታመመ ሰው አላገኘንም ብለዋል የኦሎምፒኩ ኮሚቴ ዋና አስተባባሪ ሌቪ። የጤና ባለሙያዎች የትንኞችን መራባት የሚከላከል መድኃኒት ከወራቶች በፊት በከተማዋ ረጭተዋል። ውድድሩ በሚካሄድበት ጊዜም የትንኝ መከላከያና መድኃኒቱን መርጨት እንደሚቀጥሉ ሌቪ ተናግረዋል። ከዚህ በላይ የሚያሳስቡን ብዙ ነገሮች አሉን ያሉት ሌቪ፣ ከዚካ ቫይረስ ሌላ ደህንነትንና የትራንስፖርት አገልግሎትን በተመለከተ በርካታ እንግዶችን እንደ መቀበላችን መስተንግዶንም ማሰብ ይገባናል ብለዋል። የሕዝብ የመጓጓዣዎችን ለኦሎምፒኩ ሲባል የተሻለ እና የተለየ እንዲሆን አድርገናል። ለምሳሌ በሪዮ የሕዝብ መጓጓዣን የሚጠቀሙት 15 በመቶ የሚሆኑት ብቻ ነበሩ። አሁን በውድድሩ ምክንያት ወደ ከተማዋ የሚገቡት እንግዶች የሕዝብ መጓጓዣ ፈላጊ ቁጥሩን ወደ 65 በመቶ ያሳድገዋል ብለዋል የከተማዋን 6.3 ሚሊዮን ነዋሪ ጨምሮ ለስፖርት ውድድሩ ከተለያዩ ሀገሮች የሚመጡ ከ500 ሺህ በላይ እንግዶቻችንን ደህንነት ለማስከበር ወደ 85 ሺህ የደህንነት ጥበቃ ሰራተኞችን እናሰማራለን። ደህንነትን በተመለከተ ጠንካራ አሰራር አለን። ሪዮ ከዚህ ቀደም የዓለም አቀፉን የእግር ኳስና የታላቁን የሃይማኖት መሪ ባስተናገደችበት ወቅት ከፍተኛ ልምድን አዳብራለች። በዛን ወቅት የተጠቀምነውን የደህንነት ዘዴ ለዘንድሮውም አጠናቅረን ተግባራዊ እናደርጋለን ብለዋል። ሌቪ የውሃ ጥራቱን በተመለከተ ሲያብራሩ አምስት የመወዳደሪያ ቦታዎች ተዘጋጅቷል። በእርግጠኝነት የምናገረው ቢኖር አራቱ በከፍተኛ ጥራት ዝግጁ መሆናቸውን ነው። የተቀረው አንዱ ጥራቱን የጠበቀ ለማድረግ በመጣር ላይ እንገኛለን በማለት ችግሩን ለመቅረፍ በመስራት ላይ እንደሆኑ አብራርተዋል። ዘንድሮ በሪዮ ዲ ጄኔሮ ለሚካሄደው ኦሎምፒክ ኮሚቴ ዋና አስተባባሪ ሲድኒ ሌቪ በመጨረሻ እንዳሉት እኛ ዓለም አቀፍ የስፖርት ውድድሩን በስኬት ለማስተናገድ እና የስፖርት ተወዳዳሪዎቹንም ጤንነት ሳይጓደል ውድድሩን ለማጠናቀቅ ከፍተኛ ጥረት በማድረግ ላይ እንገኛለን ብለዋል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማህሪክ በትዊተርም እንዲሁ ሀሽታግ ጋቢናን ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አረጋው፣ ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበረው ነው። የጋቢና ዲጄ ዲጄ ፋትሱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።